ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። አብራሪያችሁ የማመሸው ሲሆን ግርማ ነኝ። በምሽቱ ፕሮግራም በወልቃይት አማራ የማንነት ጥያቄ በኮሚኒቴነት ና በአመራርነት የነበሩትና በእስር ላይ ከነበሩት ሰዎች መካከል ደግሞ ኮሎኔል ደመቀ ዘውዱ ና አስር እስረኞች ማመሻውን ከስር ተፈቱ። ተከብቶ አሁን ወደ ቤት እየገባ ነ አሁን ወደ ቤት እየገባን ነው። መንገድ ተጠቅሰምሮ አሁን በፖሊስ ሀይል ተከብቶ ወደ ቤት እየገባን አሁን እየገባን ነው። የኮኖሬል ደመቀ ዘውዱ ዘመድ የሆኑት አቶ ወረታው አዛና ናቸው። ኮኖሬል ደመቀ ዘውዱንም ለጥቂት ሰከንዶች አግኝተናቸው ነበር። በሌላ ዜና ጎንደር ከተማ ለሶስት ቀናት በተጠራ አድማ ምክንያት የንግድና የትራንስፖርት አገልግሎት መቋረጡን ነዋሪዎች ገለጹ። ምንም ነገር እንቅስቃሴ ነው። በእግር እንቅስቃሴ ብቻ ተሽከርካሪ፣ ፖሊስ፣ የአምቡላንስ ና የመንግስት የጨተ መሰረ የዋልድባ መነኮሳቱ በማረሚያ ቤት ውስጥ የሃይማኖት ልብሳቸውን እንዲያወልቁ በድብደባና መሬት ለመሬት እየተጎተቱ በደል እንደተፈጸመባቸው ለፍርድ ቤት ማመልከታቸውን ጠበቃቸው ተናገሩ። ለአለማቱ አባት ብቻ ሳይሆን በተለይ አባ ገብረሥላሴ ድብደባው እንደተፈጸመባቸው፣ ማንገላታት፣ መሬት ለመሬት እንዱ እንደተጎተቱ ያቀርባሉ። ጠበቃቸው አቶ አማሀ መኮንን ናቸው። ይዘናቸዋል። ጋዜጠኛ እስክንድር ነጋ፣ አቶ በቀለ ገርባ፣ ኡስታዝ አህመዲን ጀበል እና አቶ አንዱዓለም አራጌ ከእስር ከተፈቱ በኋላ እንግዶቻችን ነበሩ። ዋናው ነገር ፈጥመው እስካሁን ድረስ የደረሱትን ጉድለቶች ለማካታት ባይቻልም ከዚህ የበለጠ ችግር እንዳይደርስ ከዚህ የበለጠ ችግር ውስጥ ከመግባታችን በፊት አሁኑኑ መፍትሄ መፈለግ ያስፈልጋል። ያ ሁሉ ጭብጨባ፣ ያ ሁሉ ሆታ በግል ለኛ ያጠጥ አይደለም። ማለትም እኛ ኤክሰፕሽናል ሰዎች ስለሆን፣ የተለየ ስታፍ ስላለን፣ የተለየ እውቀት ስላለን፣ የተለየ መስዋዕትነት ስለከፈልን ተገለጠ ስሜት አይደለም። ያ ስሜት ህዝብ ለውጥ እንደሚፈልግ የገለጠበት መልእክት ነው። ያለ ማወቅ የሚያውቅም ሰው ከተከራከረ ለመራሚት ጊዜ ማንም ዛልቃ አይገባልንም። አመክሮህን እንወስዳለን ፍርድ ቤት እንድንሄድ በአመክሮ ጉዳይ አይመለከተውም የሚል ድሜት ስላለ ብዙ ምስለኞች ይህን እየሰሩ እየመቆጠብ አለ። ከዛም በተጨማሪ ሌሎችም ብዙዎችም መጥቀስ ይቻላል። አምስተኛ ክፍል ገብቶ አስር አመት አስራ አንድ አመት የተፈረደ ሰው ስፊል አስራ አስራ የአምስተኛ ክፍል ላይ ነው ያለው። ከውይይቱ የተወሰነውን ክፍል ነው ቀን ቀንጨብ ቀንጨብ አድርገን ያሰማናችሁ። በፌስቡክ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ዜና እናስቀድም። አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሼ መጥቻለሁ። ሩሲያ ባለፈው ዓመት ዩናይትድ ስቴትስ ባካሄደችው ምርጫ ጣልቃ ገብታለች የሚለውን ክስ ክረምሊን ዛሬ አስተባብሏል። ክሱ መሰረት የለውም ሲሉ የክረምሊን ቃል አቀባይ ዲሚትሪ ፔስኮ ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ ልዩ ካውንስል 13 ሩሲያውያን እና ሶስት የሩሲያ ተቋማት ባለፈው ዓመት የተካሄደው የምርጫ ዶናልድ ትራምፕን ሊጠቅም በሚችል መንገድ ለማራመድ ሲሉ ሕገ ወጥ የሆነ የኢንፎርሜሽን ጦርነት ዘመቻ አካሂደዋል የሚል ክስ ከመሰረቱ ቀናት ካለፉ በኋላ ነው ማስተባበያ የተሰጠው። በሌላ ዜና ዩናይትድ ስቴትስ ከሰሜን ኮሪያ ጋር የመነጋገር ፍላጎት እንዳላት እያመለከተች ነው። ይሁንና በኮሪያ ልሳን ምድር ያለው የኒኩሌር ቀውስ በቅርብ ጊዜ ሰላማዊ መፍትሔ ያገኛል ብሎ ማመን ያስቸግራል ተብሏል። በመጨረሻም የኢራን የመድን ሰራተኞች ከመጥፎ የአየር ሁኔታና ከተራራዎች ጋር እየታገሉ ባደረጉት ጥረት ስልሳ አምስት ሰዎችን አሳፍሮ የተከሰከሰውን አውሮፕላን ስብርባሪ ማግኘታቸውን ኢራን የተባለው የኢራን ኦፊሳላዊ የዜና አገልግሎት ዘግቧል። ኦስማን የአየር መንገድ ትላንት ማለዳ ከቴሄራን ያሱጅ ወደ ተባለችው ኢስፋሀን ክፍለ ሀገር ወደምትገኘው ከተማ ሲበር ዛክሮስ ተራራዎች ላይ ወድቆ መከስከሱ ይታወቃል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማ ስንሻገር ጋቢና የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችንን እናልፋለን። አርብ ዕለት ክሳቸው እንዲቋረጥ ከተወሰነው በወልቃይት አማራ የማንነት ጥያቄ ጋር በተያያዘ በእስር ላይ ከነበሩት ሰዎች መካከል ኮሎኔል ደመቀ ዘውዱና አስር ሰዎች ማምሻውን ከእስር ተፈተዋል። ጎንደር ከተማ ለሶስት ቀናት በተጠራ አድማ ምክንያት የንግድና የትራንስፖርት አገልግሎት መቋረጡን ነዋሪዎች ገልጸዋል። በጎንደር ከተማ ተቀስቅሶ ከነበረው ተቃውሞ ጋር በተያያዘ ደግሞ 35 ሰዎች በተከሰ ከደረሰሱበት መዝገብ የሰላሳ ሁለት ሰዎች ክስ ሲቋረጥ ሁለት የዋልድባ መነኮሳትና አንድ ግለሰብ ክስ አለመቋረጡን ጠበቃቸው ተናገሩ። ዛሬ በነበረው ችሎት መነኮሳቱ በማረሚያ ቤት ውስጥ የሃይማኖት ልብሳቸውን እንዲያወልቁ በድብደባና መሬት ለመሬት የጎተቱ በደል እንደተፈጸመባቸው ለፍርድ ቤት ማመልከታቸውን ጠበቃቸው ጨምረው ገልጸዋል። ወደ ዝርዝር ዘገባው ስናልፍም የወልቃይት መፍትሄ አፈላላቂ ኮሚቴ አመራር የነበሩት ኮሎኔል ደመቀ ዘውዱ ከእስር ተፈተው ከቤተሰቦቻቸው ጋር መቀላቀላቸውን የቤተሰቡ አባል የሆኑ አቶ ወረታው አዛና የተባሉ ግለሰብ ገልጸዋል። ኮሎኔል ደመቀን እንዲያገናኙን ማምሻውን ጠይቄያቸው ነበር። ተፈተው አሁን ወደ ቤት እየገባ ነ ወደ ቤት እየገባን ነው። መንገድ ተሰብሰምሮ አሁን በፖሊስ ኃይል ተከብቶ ወደ ቤት እየገባ አሁን እየገባን ነው። አቶ ወረታው የኮሎኔል ደመቀ ወንድም ኖት አይደል? አዎ ቤተሰብ ነው። ምን ተሰማዎቹ? እሳቸው ተፈተው ሲያገኙ እጅግ እጅግ ላቅ ያለ ደስታ ላቅ ያለ ደስታ ደስታ እንደዛ አይነት ደስታም እንዲሁ አይቼ ሰምቼ ባላቁም በፊት እኔም ሆነ ሌላ ሰው ነዚህ ያልተደስቶ ያህል ትልቅ ደስታ ለአማራ ሕዝብ እንኳን ደስ አለው ለጀግናው የጎንደር ሕዝብ እንኳን ደስ ታለው። ከእጅ ያቀለበ አመሰግናለሁ። ኮኖሬል ደመቀን ማግኘት እችላለሁ? አቶ ረታው ኮኖሬል ደመቀን አሁን ገና ከበኪራ ወርዶ ወደ ቤት እየገቡ ነው። እዚ ላፈላልገው በር መድሪያ ሰው ቆይ ቆይ ቆይ። ሄሎ! አቤት አቤት። ጤና ይስጥልኝ፣ ኮሎኔል ደመቀ እንደምን አሉ? እንኳን ከእስር ተፈቱ። ኮሎኔል ደመቀን በሰው ብዛት ምክንያት ልናገኛቸውና ልናነጋግራቸው አልቻልንም። በምሽቱ ዝግጅታችን ይዘናቸው ለመመለስ እንሞክራለን። በሌላ ዜና ደግሞ የጎንደር ከተማ ነዋሪ የሆኑ አንድ ግለሰብ ስማቸውን እንዳንጠቀስ ጠይቀውናል። ዛሬ በከተማው የሶስት ቀን አድማ መጠራቱንና በዚህ ምክንያት ጎንደር ጭር ብሏ መዋሏን ነግረውኛል። ማምሻውን አነጋግሬያቸው ነበር። ምንም እንቅስቃሴ ነው፣ በእግር እንቅስቃሴ ብቻ ነው ተሽከርካሪ ፖሊስ፣ የአምቡላንስና የመንግስት የጠጣ መሰረር የሚንቀሳቀስ ሱቆች፣ የገበያ ቦታዎች፣ የመንግስት መስሪያ ቤት የመሳሰሉት ነገሮች ተከፍተው ነበር። ፕሮቴና እንደተዘጉ ነው እና ሲቀለሙ ናሉ ያልከፈቱ ተብሎ ማለት ነው። ሲቀለሙ ማለት ማን ነው የሚቀልማቸው? የንግድና ኢንዱስትሪ ክፍለ ከተማ ማለት ነ ያልከፈቱት ላይ ምልክት እያደረገባቸው ነበር። ምልክት እያደረገው ለቅጣት ማለት ነው። በአዛዦች ፓርኪንግ ቦታ የቆመ የለ እነሱን ራሱ ሊፈቱ ብለው ነበረ። በየቦታ በሚመቻቸው ቦታ፣ በየግቢ በቤተሰብ ቦታ ስለሆነ ያቆማቸው። ለምንድን ነው ስራ ማቆም አድማ የተጠራው? ስራ ማቆም አድማ የተጠራው የህዋት አመራሮች ይውረድ። ዜላ ጥያቄ የለውም። ከተማው ህዝብ ተስማምቷል። በዚህ አድማው በሚመሰል ባይስማማም አንዳንዱ ወጣቶች አሉ እና ከመሀልም የጸጥታ አካል ጥሩ አይደለም። ደስተኛም ስላልሆነ ማለት ነው። በአመራር ሂደቱ ያው ለውጥ የሚፈልግ ነው።

ጎንደር ብቻ ነው? ጎንደር ዙሪያ ያሉ ሌሎች ቦታዎች ይሄ ነገር ተግባራዊ ተደርጓል? የሰማኸው ነገር አለ? ጎንደር ከተማ ብቻ በሌላ በኩል የወልቃይት የማንነት ኮሚቴ ከተከስ ከነበሩት አንዱ አቶ ተሻገር ከነበሩበት መዝገብ 35 ተከሳሾች ውስጥ እስካሁን 32ቱ ተፈተው በዛሬው ዕለት ደግሞ ከተፈቱት መካከል ሶስቱ ክሳቸው ሳይቋረጥ እንደቀረ አቶ አምሃ መኮንን ገልጸውልናል። ጠበቃቸው አቶ አማሃ መኮንን እንደተናገሩት በዛሬው ዕለት ክሳቸው ይቋረጣል ተብሎ ከሚጠበቁት መካከል አባ ገብረ ኢየሱስ ኪዳነ ማርያም እና አባ ገብረ ስላሴ ወልደ ሃይማኖት የዋልድባ መነኮሳት ይፈታሉ የሚል ክሳቸው ይቋረጣል የሚል ግምት እንደነበረ እና ያንን ሲጠብቁ ቆይተው ነገር ግን በችሎቱ አቃቤ ሕግ ክሱን ካቋረጠው መካከል ሶስቱን እሳቸውንና አባ ገብረ ኢየሱስ ገብረ ማርያምና አባ ገብረ ስላሴ ወልደ ሃይማኖትን ጨምሮ አቶ ነጋ የተባሉ ግለሰብ የሶስት ሰዎች ክስ አለመቋረጡን ገልጸውልናል። ነገር ግን ከችሎቱ በችሎቱ ሁለቱ መነኮሳት በማረሚያ ቤት በደል እየተፈጸመባቸው መሆኑን ገልጸው አቤቱታ ማቅረባቸውንም አቶ አመሀ መኮንን ተናግረዋል። ያው ወደ ማረሚያ ቤት እንደሚታወቀው እና አባገበስ መነኮሳት ናቸው። የሃይማኖት ሥርዓቱ በሚያስገድደው መሰረት የራሳቸው አልባሳት ይጠቀማሉ። ወደ ማረሚያ ቤት ሲገቡ ደግሞ እንግዲህ ማረሚያ ቤቱ ያው የቀጠሮ እስረኞችን የሚያለብሰው ዩኒፎርም አለ። ይህንን እንዲለብሱ የተጠየኩበት ሁኔታ ነበር፣ እንደገባው አካባቢ በኋላ ግን ያም ለፍርድ ቤት አቤታ በማቅረባችን እና ምናልባትም በማረሚያ ቤቱም በእስር ቤቱም ይህንኑ በመረዳት ይመስላል፣ ይህን ጥያቄ አቁመው ነበረ። በኋላ ላይ ግን ይህንን የሃይማኖት ልብሳቸውን እንዲያወልቁ የማስገደድ የማስገደድ ብቻ ሳይሆን በእነሱ በኩል ስንሞት ብቻ ነው ይህንን ልብስ ልናወልቅ የምንችለው አናወልቅም በሚል ማረቢያ ቤት ደግሞ ታወቅ ይገባል በሚል ባለመግባባት ከአንዳንድ በመሳት እነሱ በስም ከሚጠቅሷቸው የማረቢያ ቤት ሰራተኞችና አላፊዎች ጋር አለመግባባት ተፈጥሯል። አለመግባባት ብቻ ሳይሆን በተለይ አባ ገብረ ሥላሴ ድብደባ ሁሉ እንደተፈጸመባቸው፣ ማንገላታት፣ መሬት ለመሬት ሁሉ እንደተጎተሱ አቤትታ ያቀርባሉ። አባ ገብረ ኢየሱስም በተለይ በአሁኑ ጊዜ ከዚሁ ጋር በተያያዘ በቅጣት መልክ ይሁን እሳቸው በማያውቁት ምክንያት ማረቢያ ቤት ውስጥ ዞን አምስት እየተባለ በሚጠራው ክፍል እንዲገቡ መደረጋቸው እና የዞን አምስት የሚባለው ክፍል ደግሞ በእስረኛ አስተያየት በጣም አስቸጋሪ ቦታ መሆኑንም እና ብዙ ጉዳት እየደረሰባቸው መሆኑን ነው ለችሎቱ የገለጡት። ችሎትም እንግዲህ ይህንን በጽሑፍ አድርገን እንድናቀርብና ችሎቱ ተገቢ የሚለውን ትዕዛዝ እንደሚሰጥበት ቃል ገብቶ ነው የተለያየ ነው። ዛሬ አቶ አምሃ አያይዘው እንደተናገሩት በችሎቱ አቃቤ ሕግ በሶስቱ ተከሳሾች ላይ የሚመሰክሩልኝ ምስክሮች ለይቼ እንዳቀርብ አጠር ያለ ቀጠሮ ይሰጠኝ ብሎ በመጠየቁ ለሳምንት ቀጠሮ መሰጠቱን ተናግረዋል። አድማጮች የዚህን ዜና ሙሉ ዝርዝር ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት የአሜሪካ ድምጽ የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዝግጅታችን ረቡዕ የካቲት ሰባት ሁለት ሺ አስር አመተ ምህረት ከእስር ከተለቀቁት መካከል ጋዜጠኛ፣ የተቃዋሚ ፓርቲ ፓርቲና የሃይማኖት መሪዎች ውይይት አካሂደናል። ጋዜጠኛ እስክንድር ነጋ፣ አቶ በቀለ ገርባ፣ ኡስታዝ አህመዲን ጀበል እና አቶ አንዱ አለም አራጌ በትላንትናው እለት በቪኦኤ አማሪክ አርብ እለት ማለት ነው የፌስቡክ ገጻችን ላይ እንግዶች ነበሩ በውይይቱ ይፋ ስለተደረገው አስቸኳይ ጊዜ አዋጅ የተወያዩበትን ለዛሬ ይዘን ቀርበናል። እኔ ጽዮን ግርማና ሄኖክ ሰማግዜር ነበርን ያወያየናቸው። ከተሳታፊዎች የተነሱ ጥያቄዎችም ጨምረው ተነስተዋል። ወደ ውይይቱ እንለፍ። በዛሬው ዝግጅት በቅርቡ ከእስር ከተፈቱት ጋዜጠኞች እስክንድር ነጋ፣ ከተቃዋሚ ፖለቲካ መሪዎች የኦፌኮ መድረኩን አቶ በቀለ ገርባ፣ የአንድነት ለዲሞክራሲና ለፍትህ ምክትል ሊቀመንበር አቶ አንዱ አለም አራጌና የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ ውስታዝ አህመዲን ጀበል፣ በዛሬው ዝግጅት እንግዲህ በቀጥታ ፌስቡክ አትቬ አማሪክ ላይ ከናንተ የሚወያዩበት ርዕስ ወቅታዊ የኢትዮጵያ ጉዳዮችና የእስር ቤት ይዞታዎቻቸው ላይ ይሆናል። አንዳንድ ዘገባዎቻችን እንደተረዳነው ሀቆችን እናስጨብጣችሁ። ታህሳስ 25 የኢትዮጵያ መንግስት እስረኞችን እንደሚፈታ አስታወቀ። በመጀመሪያ ዙር የእስር ጊዜያቸውን የጨረሱ አመክሮ ተፈቱ። ቀጥሎ የተፈቱት ደግሞ ክሳቸው ተቋርጦና በይቅርታ ነው። በዚህ ውስጥ 746 እስረኞች እንደሚፈቱ ተገልጿል። አማራና ኦሮሚያ ክልል አራት ሺህ የሚጠጉ እንደሚፈቱ በየፊናቸው አስታውቀዋል። ዛሬ ደግሞ የአማራ ክልል የ224 እስረኞችን ክስ ማቋረጡን አስታውቋል። ሁሉም ሲደመር የኢትዮጵያ መንግስት እንደሚለቃቸው የተገለጹት አምስት ሺህ ገደማ ይሆናሉ። ከእስር የተለቀቁትን አብዛኞቹን እስረኞች ስናነጋግራቸው ከተፈቱት ይልቅ የታሰሩት በቁጥር እንደሚበልጡ ይናገራሉ። አሁን ወደ ውይይታችን እንለፍ። መቼም ጋዜጠኛ ስለሆነን ይህንን ወገንተኝነት ሲሰማንና ጋዜጠኛ እናስቀድም። እስክንድር ነጋ እንኳን ከቤተሰብ ጋር ከረጅም እስር በኋላ ነው የወጣኸውና እንኳን ከእስር ቤት ወጥተ ከቤተሰብ ጋር ለመሆን አበቃ። አመሰግናለሁ። አመሰግናለሁ። እንግዲህ ለአድማጮቻችን ብዙዎቻችሁ የምታውቁት ነው። የእስክንድርና የውብሸት ታዬ መፈታት አስመልክቶ በኒውዮርክ መሰረቱን ያደረገው የጋዜጠኞች ተሟጋች ቡድን የሰጠውን መግለጫ እናሳያችሁ። ቀድሞውኑ መታሰር የማይገባቸው በጣም አሳፋሪ የፍትህ ግፍ የተፈጸመባቸው ጋዜጠኞች ናቸው፣ ሲሉ ነው የአፍሪካ መረጃ አጠናቃሪ በሲፒጄ አንጀላ ኩንተል የገለጹት። እኔ ደግሞ ሌላ እንግዳ ላስተዋውቅ። አቶ በቀለ ገርባ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር ናቸው። እንኳን ከተደጋጋሚ እስር ወጡ አቶ በቀለ ገርባ። ጥሪያችንን አክብረው በመገኘቱም እናመሰግናለን። ሌላኛው እንግዳችን ኡስታዝ አህመድ ዲን ጀበል የሃይማኖት መብት ተከራካሪ ናቸው የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ ውስጥ በአባልነት ና በመሪነት የሰሩ ናቸው እንኳን ደስ ያለውት እርሶም ስለተፈቱ የአቶ በቀለ ገርባን ድምፅ ግን አልሰማንም አሉ አቶ በቀለ አመሰግናለሁ መልካም አመሰግናለሁ አቶ አንዱአለም አራጌ በቅንጅት ና በአንድነት ፓርቲዎች ከአባልነት እስከ አመራርነት ያገለገሉ ናቸው እሳቸውም ከሁለተኛ እስር በቅርቡ ነው የተፈቱት እንኳን ደስ አሎት አቶ አንዱአለም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አድማጮችንም እናንተንም ሰላም ታቀርባለሁ። እናመሰግናለን። እንደምን አለ አንዱ ዓለም እንደምን አሉ። እንግዲህ እርስዎና አንቱታው በጣም ይምታታብናል። በግል ስለምንተዋወቅ ከብዙዎቻችን ጋር አብረንም ስለሰራን አስቀድመን ይቅርታን ጠይቅና እንደተሰማን እንነጋገራለን። እንግዲህ አው እንግዲህ እንደዚህ አይነት ችግር ከተፈጠረ እንደተሰማን በሚለው እንያዘው ና። እንኳን ደህና መጣችሁ ሁላችሁንም። የዛሬው ውይይታችን በፍጥነት በሚለዋወጡ የሀገሪቱ ሁኔታዎችና ውሳኔዎች የተነሳ ከትኩስ ዜና እንጀምራለን። የኢትዮጵያ መንግስት ያስቸኳይ ጊዜ አውጇል። ይህንን የአስቸኳይ ጊዜ አዋጅ አቶ በቀለ ገርባ፣ ወደ እርሶ ነው የምመጣው። እንዴት ነው የሚመለከቱት? በጣም አመሰግናለሁ። በመጀመሪያ ደረጃ ወንድሞቼን እንኳን ተፈታችሁ፣ እንዴት ናችሁ? እንዴት ሰነበታችሁ? እንዲ ህይወት እንዴት ነበር ለማለት ተፈልጋለሁ። ምክንያቱም በአካል አልተገኘንም። ከዛ ቀጥሎ በዛሬው አዋጅ ላይ አስተያየት ለመስጠት አዋጁን በጥሞና እንኳን አልተከታተልኩትም። ምክንያቱም በጣም እንግዶች ቤት የነበሩና ያንን እሱን ማስተናገድ በነበረብኝ ሰዓት ነበረ የታወጀው እና ይመጣል ብዬ ያልጠበቁት ነበረ። ነገር ግን ማለት የሚችለው በዚህ ሰዓት አገሪቱ ውስጥ ምን አይነት ሁኔታ ተፈጥሮ እንዳለ ብዙ ሰው ያውቃል። ይሄም ደግሞ ከመንግስት ዝላልነት ሳይሆን አውቆ ዝም በማለት ወይንም ደግሞ በቀደመ ሁኔታ መግዛት ባይችልም፣ ነገር ግን ሁኔታዎችን ከሁኔታዎች ጋር እንኳን በመጠኑ መራመድ የራሱን ቃል እንኳን ማክበር ባልቻለበት ሁኔታ ውስጥ አንዳንድ ቦታዎች ትንሽ አስጊ የሚመስሉ ሁኔታዎች እየተከሰቱ በመሆናቸው የታወጀ አዋጅ ይመስለኛል። አዋጅ ይሁን እንጂ በሌላ ጊዜም ቢሆን ሀገሪቱ ዲሞክራሲ በሰፊ የሰፈነባት የሚመስል ውጪ ሲነገር ያንን የሚመስል፣ በውስጥ የምንኖር ሰዎች ግን ሀገሪቱ እጅግ በጣም አፋኝ ከሚባሉ ሀገሮች ውስጥ የምትመደብ መሆኗ ይታወቃል። ስለዚህ ቀድመውንም አይ ታወጅ እንጂ የፖለቲካ ፓርቲዎች በእንደልባቸው የማይንቀሳቀሱባት፣ ሰዎች እንደ ልባቸው ሀሳባቸውን የማይገልጽባት፣ ቀድሞውንም እንደ ልብ መደራጀትም ሆነ ዲሞክራሲያዊ የሚባሉ መብቶች ሙሉ በሙሉ ሊባል በሚችል ደረጃ የታገደባት አገር እንደነበረች ይታወቃል። ስለዚህ ዛሬ መታወቂ ምንም ብዙም አዲስ ነገር የለውም። ምናልባት አዲስ የሚያደርገው ኦሮሚያ አካባቢ አንዳንድ የምናያቸው ጉዳዮች አሉ ከበፊቱ የተለየ በተለይም ከአንድ ወር ከአንድ አመት ወዲህ አንዳንድ እንቅስቃሴዎች ይታያሉ። ለቀቅ የተደረጉ ነገሮች አሉ። ይህም ደግሞ ከፌዴራል መንግስቱ ላይ ካለው መንግስት ማለት ነው ቁጥጥር ውጪ ትንሽ ክልሉ ራሱ በራሱ መንገድ ያስኬደው ያለ ስለሚመስል ይሄ ነገር በጣም የሚያሳስበው በተለይም ደግሞ በዚህ ጉዳይ ላይ የብዙዎቹ ማዕከላዊ መንግስት ውስጥ ወይም ፌደራላዊ መንግስቱን የያዙ አካላት ላይ አንዳንድ ጥቅማቸውን የሚያጎልባቸው አንዳንድ ነገሮች እንዳሉ የሚያስመስል ብዙ ነገር በመኖሩ ይህን ነገር ባጭሩ መቅጨት አለብን የሚል ሀሳብ ያለው ሁሉ ይመስለኛል። ስለዚህ አሁን የአስቸኳይ ጊዜ አዋጅ የሚባለው አንደኛ ነገር ብዙ ተመክሮበት የተደረገ ነገርም አይመስለኝም። ነገ ወይም ተነጎዳ ወደ ፓርላማ በሚቀርቡበት ጊዜም ይህ ያልፋል የሚል እምነትም አይኖረኝም። ምክንያቱም ይሄ የሁሉንም ፓርቲዎች ይሁንታ ያገኛል ተብሎ ቢታሰብ አይደለም። ለምሳሌ እንደ ኦሮሚያ ክልል አካባቢ አሁን ከማያቸው እና ከሚገነዘባቸው ነገሮች ይህንን ያጸድቁታል ወይም ይቀበሉታል የሚል እምነት አይመስል አየልኝም። ስለዚህ አንዳንድ የሚባሉ ቦታዎች ያው የታወቁ ናቸው። አማራና ኦሮሚያ ክልል አካባቢ ነው አንዳንድ እንቅስቃሴዎች ያሉት ህዝቦች ታፍ ነው፣ ለብዙ ጊዜ ታፍ ነው። ይሄ አፍና ከምን ጊዜም የበለጠ አንገሽግሿቸው የተነሱበት ወቅት ስለሆነ ይህንን ነገር መቆጣጠር ወይንም እንደቀድሞ መስጋት የሚቻል እየመሰለ በዚህ መንገድ ዝም ለማሰኘት ጥበት እየተደረገ ያለ ይመስለኛል። ነገር ግን ብዙም ውጤት ያገኛል የሚል እምነት ግን የለኝም። አቶ በቀለ ገርባ እናመሰግናለን። እንግዲህ ወደ ኋላ ላይ ደግሞ እንመጣበታለን። እስቲ ወደ ጋዜጠኛ እስክንድር ነጋ እንሄድ። እስክንድር እንግዲህ በእስር ላይ ያላችሁም አስቸኳይ ጊዜ አዋጅ ታውጆ ነበር፣ ለአስር ወር የቆየ የአስቸኳይ ጊዜ አዋጅ ነበር። አሁን ስትወጡ ደግሞ አስቸኳይ ጊዜ አዋጅ ታውጇል። እና እዚህ ላይ እንደው ያለህ አስተያየት ምንድን ነው? አመሰግናለሁ ሲሆን የአስቸኳይ ጊዜ አዋጅ ለመንግስት የአጭር ጊዜ ቦታ ይሰጠዋል ብዬ ገምታለሁ። ይህ ፎይታ ግን ወዲያው በጣም ፈጣን በሆነ ፖለቲካ መፍትሄ ካልታገዘ ዘለቄታ አይኖረም። እንዲያውም በተቃራኒው ለህዝብና ለሀገር ትልቅ አደጋ ትልቅ ፍንዳታ በውስጡ ያምጋ ያፈለ ነው የሚሆነው። ስለዚህ አጭ ጭ በአጭር ጊዜ የምትገኘው ፎይታ መንግስትን እንዳታዘናጋ፣ ገዢ ፓርቲ ያደግ እንዳታዘናጋ በጣም በጣም በጣም በጣም ጥንቃቄ ያስፈልጋል። ችግሮቹ መንጭ የፀጥታ ችግር አይደለም። የችግሮቹ ምንጭ ፖለቲካ ጥያቄ ነው። የዲሞክራሲ ግጭቶችን አገሪቱ ውስጥ ያለውን አለመረጋጋት እልባት መስጠት የሚቻለው ወደ ዲሞክራሲያዊ ስርዓት ሰላማዊ የሆነ ሽግግር ሲሆን፣ ስለዚህ የሀገር ማተኮር ያለበት የሚያገኘው ጊዜያዊ ፎታዳ ሳይሆን ሀገሪቱን በሰላማዊ መንገድ ወደ ዲሞክራሲያዊ ስርዓት የሚሸጋገርበትም መንገድ በማመቻቸት ላይ ነው ይህ ደግሞ እልባት ለመስጠት ትልቅ ጥበብና ትልቅ ጥበብ አይጠይቅም። ትልቅ እንቆቅልሽም አይደለም። ሌሎች ሀገሮች በእንደዚህ አይነት ችግር ውስጥ አልፈው እንዴት በሰላማዊ መንገድ እንዴት በተረጋጋ መንገድ እንደፈቱት አይተናል። እነሱ የሄዱት እነሱ በጠረጉልን መንገድ መጓዝ ነው የሚጠይቀው። ለዚህ ጥሩ ምሳሌ የምትሆነ ደቡብ አፍሪካ ነች። ደቡብ አፍሪካ ውስጥ እንደዚህ ተመሳሳይ የሆነ ችግር መሬት ላይ በጣም አስቸጋሪ ሁኔታ ተፈጥሮ ናሽናል ፓርቲ ስልጣን ላይ በነበረበት ጊዜ በአፓርታይድ ዘመን የነበረውን አለመረጋጋት ከምንጩ ማድረግ የቻሉት የቻለው ኤኤንሲ ያን ጊዜ ሽብርተኛ ብሎ ከፈረጀው ኤንሲ ፓርቲ ጋር የናሽናል ፓርቲ መደራደር ሲጀምር ነው። ስለዚህ ኢትዮጵያም አሁን ኢትዮጵያ ውስጥ ያለውን ችግር ከምንጩ ለማድረግ ኢህአደግ በሕጋዊ መድረኩ ላይ ካሉ ፓርቲዎች ጋር የጀመረውን ድርድር አስፍቶ ሚዲያ ውስጥ ካሉ ሁሉም የፖለቲካ ድርጅቶች ጋር በህጋዊ መድረኩ ሆነ ከህጋዊ መድረኩ ውጭ ካሉ የፖለቲካ ድርጅቶች ጋር በጠረጴዛ ዙሪያ ድርድር ሲጀምር ነው ወደ መፍትሄ መሄድ የምንችለው፣ እና በዚያ መንገድ ኢህአደግ የአስተሳሰባዊ አድርጎ ያስተሳሰብ ለውጥ አድርጎ ወደዚያ መንገድ ቢገባ ለሁላችን፣ ለሀገራችን፣ ለሰላማችን፣ ለአንድነቱ ጠቃሚ ነገር ይገኛል እያምናለሁ። እናመሰግናለን። እንግዲህ እስክንድር፣ ቀጣዩን እንግዳችንን ደሞ ውሰድ። ሄኖክ፣ አዎ፣ መልካም። ወደ አቶ አንዷ አለም አራጌ እንለፍ። አቶ አንዷ ዓለም በእስር ቤት በቆየህበት ጊዜ መጽሐፍ የሚያሳተምክበት ነው፣ ሰላማዊ ትግሉን ህዝቡ በሰላም እንዴት መታገል እንዳለበት አንተም ህይወትህን ለዚህ ለምታስበው አላማ ረጅም ጊዜ ወስደ የታገልክበት ጉዳይ ስለሆነ በኢትዮጵያ አሁን ከእስር ስትወጣ በምትመለከተው ነባራዊ ሁኔታ እንዴት ነው ማስቀጠል የሚቻለው ሰላማዊ ትግልን በሀገሪቱ? እግዚአብሔር ያክብርልኝ። በድጋሚ እንግዲህ ይሄ አሁን ያለው ግብ ግብ አሁን የተጀመረ አይደለም። ከነ ጀኔራል መንግስቱ ንዋይ እንቅስቃሴ ጀምሮ በአገዛዝና በኢትዮጵያ ህዝብ መካከል ሲደረግ የነበረ የሉዋላዊነት ስልጣን ጥያቄ ነው። በአንድ ወገን ህዝቡ ሉዋላዊነት ስልጣኔን ይገባኛል ይላል፣ በሌላ ወገን ደግሞ ስልጣኑን ይዞ የመቀጠል ፍላጎት አለና ያ ግብ ግብ ወይንም የዲሞክራሲ የመወለድ ጭንቅ ነው። እንደተነሳው የሰላማዊ ትግልም ደግሞ አሁን የጀመርነው ነው ሳይሆን በአብዮቱ ጊዜ ወይም ከዚያ በፊት በነበረው የተማሪዎች እንቅስቃሴ ለረጅም ዓመታት በጣም ጥሩ የሚባል የሰላማዊ ትግል እንቅስቃሴ የተደረገበትን ሁኔታ እናስተውላለን። ነገር ግን ደግሞ ልክ ከአሁኑ አዋጅ ጋር የሚመሳሰል በደርግ በአስራ ዘጠኝ ስልሳ ሰባት ያነበበ ያስነበበ እንደዚህ አይነት አስተያየት የሰጠ የሚያክላ ነገር ይፈረድበታል የተባለ የህዝቡን ፖፑላር ሴንቲመንት የማፈን ነገር ተጀመረ። እና ያ የዲሞክራሲ ጭንቅ የመወደድ ጭንቅ አሁን ድረስ ተጥሎ በዛ ሂደት ውስጥ እንገኛለን። አሁንም የዚህ አስቸኳይ ጊዜዎች መፍትሄ አይሆንም። በተለይ ደግሞ ፖፑላር ሴንቲመንቱን ለማፈን ከሆነ ወደ ማንፈልገው አዘቅት ይወስደናል። እና አሁን የተሻለው ነገር የሚመስለኝ ከጊዜው ጋር የሚመጥን አመራር፣ ከጊዜው ጋር የሚመጥን አስተሳሰብ ያስፈልገናል። በየሀገሩ በየዘመኑ ሁኔታዎች ይቀየራሉ። ለዛ የሚመጥን አስተሳሰብ፣ ለዛ የሚመጥን አሰራር፣ ለዛ የሚመጥን ስልት ያስፈልጋል። ያንን ይዞ መቅረብ ነው የሚያስፈልገው እንጂ በአዋጅ የሕዝብን የሰላማዊ ትግል እንቅስቃሴ ለማፈን መሞከሩ የሚያዋጣ ነገር አይደለም። ምናልባትም ደግሞ ወደማንፈልገውና ወደምንፈራው ወደ ሌላ ጽንፍ ሊወስደን ይችላል እንጂ መፍትሄ ሊሆን አይችልም። ሰላማዊ ትግል በጣም ሁነኛ አውራ ጎዳና ነው። ስለዚህ ወደ ምንፈልገው ዘመን፣ ወደ ምንፈልገው ምዕራፍ ለመሸጋገር ሰላማዊ ትግል ያስፈልገናል። ሰላማዊ ትግል በፍቅር መሰረት ላይ የሚደረግ ትግል ነው። ፍርሃትን ቀብሮ በዛ መሰረት ላይ ነው መታገል የሚቻለው። አሁን በህዝቡና በአገዛዙ መካከል ያለው ችግር እስካሁን የነበረው ፍርሃት ነው። አገዛዙ ያላግባብ ስልጣን ይዞ እንደቀጠለ ያውቃል። ስለዚህ ባላግባብ በሚሰራው ነገር ከህዝቡ የሚመጣበትን ተቃውሞ ይሰራል። ህዝቡ ደግሞ አገዛዙ ያላግባብ እንደሚጨቁ ነው ያውቃል። ስለዚህ የመፈራራት ነገር አለ። አሁን ፍርሃት እየሞተ እያየን ነው። አሁን በህዝቡ በኩል ፍርሃትን እየቀበረ ነው። በአገዛዙ በኩል ግን አዋጁን ማወጁ የሚያሳየው አሁንም ፍርሃት አለመሞቱን ነው። ስለዚህ ሰላማዊ ትግል በዚህ የፍርሃት መቃብር ላይ ቆሞ ወደ ተሻለ መሰረት በወንድማማችነት እጅ ለእጅ ተያይዞ አንዱ ሌላውን የሚገልበት አንዱ ሌላውን የሚያጠቃበት ሳይሆን አንዱ ስለ ሌላው የሚሞትበት አንዱ ስለ ሌላው የሚኖርበት ጥኑ መሰረት ስለሆነ ሰላማዊ ትግል ሁነኛ የትግል ስትራቴጂ ሆኖ መወሰድ አለበት። እና በአገዛዝ በኩል ደግሞ ለዚህ የተዘጋጀ አገዛዝ መሆን አለበት። በተለይም ደግሞ አሁን የጀመሩትን ድፍረት፣ በጎ የሚባል ድፍረት፣ የታላቅነት ብልጭታ፣ የበጎነት ብልጭታ አስፍተው ከዚህ የተሻለ ታሪክ በኢትዮጵያ ምድር ሊሰሩ አይችልም። ማንም እድለኛ የሆነ አካል ኢትዮጵያን የዲሞክራሲ ባህል ባለቤት አድርጎ ከማለፍ የተሻለ አንዳች ነገር ሊፈይድ አይችልም እና ይህንን አጋጣሚ እንደ ሽንፈት ሳይሆን እንደ በጎ አጋጣሚ በመጠቀም ትልቅ ታሪክ ሰርተው በትውልድ ሲሞገሱ ባለውለታም ሆነው ደግሞ ሲቀጥሉ መኖር ይችላሉና አቶ አንዷለም እንግዲህ በኋላ ላይ ደግሞ አቶ አንዷለም በኋላ ላይ ደግሞ መፍትሄዎቹን ስንል በማጠቃለያ እንመጣበታለን። እስቲ ወደ አንዳንድ ነጥቦች እንለፍ። ኡስታዝ አህመዲን ጀበል የሃይማኖት መብት ተከራካሪ ናቸው። በዚህ በሙስሊም ጉዳዮች በጣም በሰላማዊ ትግል በማድረግ በተለይ በመላው ሀገሪቱ የሚታወቅ ቡድን ነበረ። የዛ እንደውም ተከራካሪ ነበሩና አሁን ባለ ሁኔታ የአስቸኳይ ጊዜ አዋጅ መታወጁ አዲስ ነገር ያመጣል ብለው ያስባሉ? እሺ፣ አመሰግናለሁኝ። በመጀመሪያ ደረጃ ጓደኞቼን የተወሰነቱ በሩቁም ቢሆን በእስር ቤት በሩቁም ቢሆን አይ ነበር ያው ሳሚታይም ረጅም ጊዜ ስለሆነ እንኳንም አላህ በሰላም እንድትሰጡ አደረገ። አድማጮችንም እንደምናመሻችሁ ለማለት ይፈልጋለሁኝ። አዋጁን አስመልክተው በርዕስ ደረጃ እንጂ ዝርዝር ይዘቱን አላየሁም። ነገር ግን በአጠቃላይ ያው አስቸኳይ ጊዜ አዋጅ የሚታወጅባቸው ምክንያቶች እና ሂደቶች በተለያየ ሀገርና ሁኔታ የታወቀ ነው። በዛ ሂደት ውስጥ በኢትዮጵያ ውስጥ በተለ ተደርጎ የነበረ ነገር ከመሆኑ አንጻር አስቸኳይ ጊዜ አዋጅ ለማወጅ የሚያስገድደኝ ነገር ደርሰዋል አለ በሚል ወደዚህ እንደመጣ ነው እየተረዳን ያለ ነው። ይሄ ደግሞ ከሆነ በተመሳሳይ አንዳንድ ቦታ ወይም ጥቂቶች ያደረጉት አይነት ስሜት ቦል አብሮ ሊሄድ አይችልም። ጥቂቶች ከሆኑና አንዳንድ ቦታ ከሆነ ይህን ያህል ሀገሪቱ የሚያሳውጅ ነገር የለም ወደሚል ሊወስደን ይችላል። ሳሚሁን ይህ ምክንያቱ ባለፈው ጊዜ በተኬደበት መንገድ በመሄድ የተለየ ውጤት ለመጠበቅ ነው እየተሞከረ ያለው። ከአምስት በፊት በተመሳሳይ መንገድ ተኪዶ አስራ ወራት ቆይቶ ሲመጣ ነው ይሄ ችግር የመጣው እና አሁንም በተመሳሳይ መንገድ ተኪዶ የተለየ ነገር ይገኛል ተብሎ ከታሰበ ምናልባት ያ አስቸኳይ ጊዜ አዋጅ የሚቆይበትን ጊዜ እንደ ፎይታ ጊዜ መጠቀም ሊኖር ይችላል እንጂ ኡስታዝ አህመዲን ጀበል ሀሳባቸውን አልጨረሱም። እንደዚሁም ደግሞ ውይይቱም አልተቋጨም። ሰፋ ያለ ውይይት ነው ያደረግ ነው ከእስር እስር ቤት በነበሩበት ጊዜ ያላቸውን ሁኔታ እንደዚሁም ደግሞ አሁን ከእስር የቀሩ እስረኞችን በተመለከተ ውይይት አድርገናል። በነገው ምሽት ተከታዩን ይዘን እንመለሳለን። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ሳስተናግዳችሁ። ያመሻው ጽዮን ግርማ ነኝ። ሞክቢል ያብሮ በዝግጅቱ ነበረ፣ እንደዚሁም የስርጭት መሀንዲሱ ጆን አብሮን ነበር። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።